አውሮፓና ጀርመን ባለፈው ዓርብ አሸባሪዎች በፓሪስ የፈጸሙት ጥቃት የፈጠሩት ስብራትና ሐዘን በተለያየ ደረጃና ቅርጽ ያሉ አሸባሪዎች በተለያዩ የዓለም ክፍሎች በሚገኙ ንጹሐን ሰላማዊ ሰዎች ላይ የሚፈጽሙት የተለመደ የሰብአዊ ድርጊት አካል መሆኑ ቢታወቅም፣ ሽብሩ እዚህ በአውሮፓ ብርት ድረስ ዘልቆ ሲፈጸም ደግሞ አሸባሪዎች የሚምሩት ሰውም ሆነ የሚመርጡት ቦታ ወይም ኢላማ እንደሌላቸው ይበልጥ ግልጽ ሆኗል። ከሽብር ጥቃቱ በኋላም ሁሉም የሚወያየው ወደፊት ከእንደዚህ አይነት ሽብር እንዴት መዳን እንደሚቻል መሆኑ ግልጽ ነው። ከግለሰብ ጀምሮ የተለያዩ ማህበረሰቦችና መንግስታት ዳግም እንደዚህ አይነት ሽብር እንዳይከሰት ምን መደረግ ይኖርበታል የሚለውን ሀሳብ ማሰብ ማስተንተናቸው የሚጠበቅ ነው። ከዚህ ውስጥ የስደተኞች ወደ አውሮፓ በብዛት መጉረፍ አሸባሪዎች ሰርገው እንዲገቡ ሊያደርግና የሽብርን ተግባርም ሊያሰፋ ችሏል የሚለው አንዱ መከራከሪያ ሀሳብ ሆኗል። የአውሮፓ ህብረትን አንዳንድ መሰረታዊ መርሆችና ፖሊሲዎችንም አንዳንዶች ለሽብር የሚያጋልጡ ሲሉ መሟገት ይዘዋል። የፓሪሱ የአሸባሪዎች ጥቃት በስደተኞች ህይወትና በአውሮፓ ህብረት አንድነት ላይም የሚያሳድረውን ተጽዕኖ በዛሬው አውሮፓና ጀርመን ፕሮግራማችን እንመረምራለን። አብራችሁን ቆዩ። አውሮፓ በብዛት ስለሚገቡ ስደተኞች ጉዳይ አውሮፓ ድሮም ቢሆን ከፍተኛ ልዩነት ነው ያለው። የጋራ የስደተኞች ፖሊሲ ለማውጣትና ለመተግበር ሲደረግ የነበረው ውጥረት ከፍጻሜ ሳይደርስ ነበር በዚህ ዓመት ህብረቱ ጭራሽ በስደተኞች የተጠለቀለቀው። በደቡባዊ የህብረቱ አባል አገሮች ያለውን የስደተኞች ጫና ለመጋራት የሚያስችል የዳግም ሰፈራ ፕሮግራም ተነድፎ የጸደቀ ቢሆንም እስካሁን ተግባራዊ አልሆንም። በደቡባዊው ክፍል ያለው ጫና ወደ ምስራቁ ክፍል ዞሮ በዚያ በኩል ያለውን ሰብአዊ ድራማ ለማስቆምና ለገቡ ስደተኞች ሰብአዊ አያያዝ ለማድረግ ጥረት ቢደረግም አንዳንዶች ግን ከህብረቱ መርሆችና ውሳኔዎች ውጪ ደንበራቸውን ማጠር የጀመሩበት ሁኔታ ታይቷል። ለስደተኞች ቀና ፖሊሲ ያላቸው የተባሉ እንደ ጀርመንና ስዊድን የመሳሰሉ ሀገሮች ከአባል ሀገሮችና ከራሳቸው ብሔረተኛ ፓርቲዎች ከፍተኛ ጫና እየደረሰባቸው በመሆኑ እነሱም ቢሆኑ ፊታቸውን ማዞር ጀምረዋል። ህብረቱ አሁን በተለይ ተጨማሪ ስደተኞች ወደ አውሮፓ እንዳይገቡ ለማድረግ የቱርክንና የአፍሪካ መንግስታትን ነበር እያግባባ የነበረው። በዚሁ ሳምንት ቫሌታ ላይ በተደረገ የአፍሪካና የአውሮፓ ህብረት መሪዎች ጉባኤ፣ ስደተኞች እንዳይመጡ ከመጡትም ውስጥ እንዲመለሱ የሚደረጉትን መንግስታት እንዲቀበሉ የሚያስችሉ ውሳኔዎችን ማስተላለፋቸው የሚታወስ ነው። ከቱርክ ጋር በሚደረግ ስምምነት ደግሞ ስደተኞች በቱርክ አድርገው ወደ አውሮፓ እንዳይገቡ እዚያው ለማስቆም ነበር የህብረቱ ዓላማ። የፓሪሱ ጥቃትና በተለይም ከጥቃት ፈጻሚዎቹ መካከል በአንዱ የሱሪያ ፓስፖርት ተገንቷል መባሉ ስደተኞችን ከሽብር ጥቃት ስጋት ጋር እያያያዙ ለሚከራከሩ ብሔረተኞች ትልቅ የመከራከሪያ ሀሳብ ሆኗል። የአውሮፓ የስደተኞች ፖሊሲ ለአውሮፓ የደህንነት ስጋት ምንጭ ሆኗል በማለት የሚከራከሩ ክፍሎችም ጎልተው መሰማት ይዘዋል። ኮሚሽኑ ስደተኞችን ወደ አባል ሀገራቱ ለማከፋፈል የወጠነው እቅድ እንደገና መመርመር አለበት የሚሉ ድምፆችም እየተሰሙ ነው። ፖላንድ ከፓሪሱ ጥቃት ጥቂት ሰዓታት በኋላ ነበር የኮሚሽኑን የስደተኞች ፖሊሲ በመቃወም በዳግም ሰፈራው መርሃግብር መሰረት እንድትወስድ የተመደቡላትን ስደተኞች እንደማትወስድ ያስታወቀችው። በአውሮፓ ኮሚሽን የዳግም ሰፈራ ፕሮግራም እቅድ መሰረት ፖላንድ 4500 ስደተኞችን ከጣሊያንና ግሪክ እንድትወስድ ይጠበቅባት ነበር። ስሎፋንያም ተመሳሳይ እርምጃ የምትወስድ መሆኑን አስታውቃለች። ኦስትሪያ፣ ጀርመንና ስዊድን ጭምር የደንበር ቁጥጥራቸውን ማጥበቃቸውን አስታውቀዋል። በዚህ ሁኔታ አውሮፓ ወደት እያመራ ነው? አባል ሀገራት የጋራ ህጋቸውንና ደንባቸውን ትተው ወደ ብሔራዊ ቤታቸው እየተመለሱ ነው። እንደዚህ አይነቱ ድርጊትስ ሰብአዊነት የጎደለውና የዓለም አቀፍ ህግንስ የሚጥስ አይሆንም ወይ? ከዚህ አይነቱ ድርጊትስ ማን ያተርፋል? ማን ይከስራል? ከዚሁ ከአባል አገሮቹ እርምጃዎችና ክርክሮች ጋር የሚነሱ ጥያቄዎች ናቸው። የአውሮፓ ኮሚሽን ግን ስደተኞችን ከአሸባሪዎች ጋር እየቀላቀሉ የሚያምታቱት የህብረቱን መሰረታዊ መርሆች የሚቃወሙ ብሔረተኞች ናቸው በማለት ነው የሚከራከረው። የኮሚሽኑ ፕሬዚዳንት ሚስተር ዣን ክላውድ ጁንከር ቱርክ አንታሊያ ላይ በተደረገው የሀያዎቹ የበለጸጉ አገሮች ጉባኤ ባደረጉት ንግግር ሁለቱ የተለያዩ እንደውም የሚጻረሩ መሆናቸውን በመግለጽ በስደተኞችና አሸባሪዎች መካከል ያለውን ልዩነት አብራርተዋል። ወደኛ የመጡትን ሁለት የተለያዩ ቡድኖች ማቀላቀል የለብንም። ለፓሪሱ ጥቃት ተጠያቂ የሆነውን ከትክክለኛው ስደተኛና ተገን ጠያቂ ጋር ማለት ነው። በመሰረቱ እነዛኞቹ ወንጀለኞች እንጂ ስደተኞች ወይንም የተፈናቀሉ ሰዎች አይደሉም በማለት ልዩነቱ ግልጽ መሆኑን አስረድተዋል። ሆኖም ግን አንዳንዶቹ አባል መንግስታት ከኮሚሽኑ ጥሪ ይልቅ በየሀገሮቻቸው ላሉት ብሔረተኛ ፖለቲከኞች ጫና የሚመጥን እርምጃ እንዲወስዱ ሊገደዱ ይችላሉ። ስደተኞችን የሚቃወሙ ብሔረተኛ ፓርቲዎች ከመቼውም ጊዜ አሁን የብዙዎችን ጆሮና አይን እንደ ሳቡ እየተነገረ ነው። ለምሳሌ በፈረንሳይ የወይዘሮ ማሪን ሌፔን ብሔራዊ ግንባር የተሰኘ ብሔረተኛ ፓርቲ በቅርቡ በሚደረገው የአካባቢ ምርጫ በበርካታ አካባቢዎች ሊያሸንፍ እንደሚችል አንዳንድ የህዝብ ድጋፍ መለኪያና መተንበያ ቢሮዎች እያመላከቱ ነው። በጀርመንም ቢሆን የጸረ ስደተኞች ድርጅቶች ድጋፍ እያገኙ በመሆኑ ጀርመን በስደተኞች ላይ ያላትን የተለሳለሰ አቋም ልትቀይር ትችላለች እየተባለ ነው። በአጠቃላይም በሁሉም አባል አገሮች ያሉ ብሔረተኛ የፖለቲካ ፓርቲዎች የፓሪሱን ጥቃትና ከወንጀሉ ውስጥ አንዱ ስደተኛ ሳይሆን አይቀርም መባሉ ስደተኞችንና አሸባሪዎችን እያቀላቀሉ ድጋፍ ለማሰባሰብ ለሚሞክሩ ቡድኖች ቀንቷቸዋል ማለት ይቻላል። በመሰረቱ ግን በአውሮፓ በሽብር ጥቃት ላይ የሚሰማሩትና ጉዳት የሚያደርሱት እዚሁ አውሮፓ ተወልደው ያደጉና በልዩ ልዩ ምክንያቶች ለአክራሪ አስተምህሮ ሰለባ የሆኑ ወጣቶች እንደሆኑ ነው ጥናቶች የሚያሳዩት። ከሱሪያም ሆነ ከኢራቅ ወይም ከሌላ ቦታ የሚመጡ ስደተኞች ግን በአብዛኛው ራሳቸው እንደ አይሲስ ያሉ አክራሪ ቡድኖች ተጠቂዎችና ሰለባዎች በመሆናቸው እነዚህን ሰዎች መርዳትና መታደግ ሞራላዊ ግዴታ መሆኑን የአውሮፓ ሕብረት የውጭ ግንኙነት ኃላፊ ወይዘሮ ፌሬዴሪካ ሞንጎሪኒ ትናንት በሰጡት መግለጫ አስታውቀዋል። ዛሬ እዚህ ካጋጠመን አይነት ጥቃት አምልጠው ተገን የሚጠይቁትን የመርዳትና ደህንነታቸውን የመጠበቅ ኃላፊነት አለብን፣ በማለት ስደተኞችንና አሸባሪዎችን ማቀላቀል ለህዝቡም ለአህጉሩም የማይጠቅም አደገኛ አስተሳሰብ መሆኑን ገልጸዋል። በሌላ በኩል ግን የዚህ አይነት ስደተኞችን የመፍራትና የስጋት ምንጭ አድርጎ የመውሰድ አዝማሚያ መፈጠሩና የጸረ ስደተኛ ቡድኖችም ማንሰራራታቸው እንደውም አይሲስን ለመሳሰሉ አሸባሪ ቡድኖች ትልቅ ስኬት መሆኑን ነው የፖለቲካ ተንታኞች የሚናገሩት። ሚስተር ሻዲ ሃሚድ የተባሉ በብሩኪንግስ ኢንስቲትዩት ተመራማሪ በዚሁ ጉዳይ ሲናገሩ አይሲስ ልዩነቶችን ማስፋትና በስልጣኔዎች መካከል ጦርነትን መፍጠር ነው የሚፈልገው። የፈረንሳይን ህዝብ መከፋፈልና የፈረንሳይ ሙስሊሞችን ነጥሎ ይሄ ሁላችሁ ፈረንሳዮች አይወዷችሁም አውሮፓም ወደ ቀኝ አክራሪነት እየተመለሰ ነው ማለት ነው የሚፈልገው። ምናልባት በመቶ ሺህ ከሚቆጠሩ ስደተኞች ውስጥ አንድ ስደተኛ ወንጀለኛ ቢሆን እንኳ ሌሎችን አናስገባም ማለት የጅምላ ቅጣት ነው የሚሆነው። አይሲስ የስደተኞችን ቀውስ የጸረ እስላም ስሜት እንዲስፋፋ ሊጠቀምበት ይችላል በማለት ከእንዲህ አይነት ወጥመድ እንዳንገባ መጠንቀቅ ይገባል ብለዋል። ከዚሁ ጋር በተያያዘ አገሮች የደንበር ቁጥጥር በመጀመራቸው የህብረቱ የነፃ ዝውውር መርህ እየተጣሰና የሸንገን ውል ጥያቄ ውስጥ እየገባ መሆኑም እየተስተዋለ ነው። በእርግጥ በፈረንሳይ እንደተከሰተው ያለ ሁኔታ ሲፈጠር አገሮች ለተወሰነ ጊዜ በደንበራቸው ልዩ ቁጥጥር ሊያደርጉ እንደሚችሉ የሸንገን ውል ቢገልጽም፣ አሁን ግን አንዳንዶች ከደንበር ቁጥጥር አልፎ አጥር ማጠር የጀመሩ በመሆናቸው የህብረቱን የነፃ ዝውውር መርህ ተጣሰ እንዴ የሚያሰኝ ሆኗል። በእርግጥ የነፃ ዝውውር መብት ወንጀለኞች በአውሮፓ አገሮች እንደ ልባቸው እንዲዘዋወሩና ህገወጥ መሳሪያዎችንም እንዲያመላልሱ ረድቷቸዋል እየተባለ ነው። በመሆኑም የአውሮፓ ህብረት በህብረቱ ያሉትን የዜጎች መብቶች አሸባሪዎች እንዳይጠቀሙባቸው ለማድረግ የሚያስችሉ አሰራሮችን በመዘርጋት የሀገሮችን የደህንነት ስጋት መቀነስ ካልቻለ፣ እንደተባለው አባል አገሮች ደንበራቸውን እንዲዘጉ ሊገደዱ ይችላሉ። ጥያቄው ግን ይህስ ከአሸባሪዎች ጥቃት ያድናል ወይ የሚለው ነው የፓሪሱ ጥቃት ቱርክ የተሰበሰቡትን የጂ 20 አገሮች የትኩረት አቅጣጫም ሳይለውጥ እንዳልቀረ ነው የሚነገረው። ጥቃቱ በሁሉም ምዕራባውያን አገሮች ደጃፍ ላይ የተፈጸመ ያህልም ሆኖ ተቆጥሯል። በመሆኑም አገሮቹ አሸባሪውን አይሲስን በጋራ ለመዋጋት ብቻ ሳይሆን የዚህ ችግር አካል ለሆነው ለሶሪያ ጦርነትም የፖለቲካ መፍትሄ ለማፈላለግ በተለይ አሜሪካና ሩሲያ ያሳዩትን መቀራረብ ትንሽም ቢሆን ተስፋ አጭሯል። በአጠቃላይም ባለፈው አርብ ፓሪስ ላይ በአሸባሪዎች የተፈጸመው ጥቃት የንጹሐንን ህይወት ቀጥፎ ያበቃ ብቻ ሳይሆን የሺዎች ስደተኞችን ህይወትም ማመሰቃቀሉን እንደሚቀጥል ነው የሚታመነው። የአውሮፓ ህብረትን መርሆችና ተቋማት ለሚቃወሙ አክራሪ የቀኝ ኃይሎችም የፓሪሱን ጥቃት ዋና መሳሪያ በማድረግ ህብረቱን እየተገዳደሩ ሲሆን፣ ለአውሮፓ ህብረት እነዚህን ተግዳሮቶች ተቋቁሞ መርሆችን አስጠብቆ ወደፊት የመቀጠሉ ሂደት የማይቻል ባይሆንም ቀላል እንደማይሆን ግን ግልጽ ነው። አድማጮቻችን፣ በዚሁ የዛሬው አውሮፓና ጀርመን ፕሮግራም ያበቃል። ገበያው ንጉሴ ለዶቸ ቬሌ ራዲዮ፣ ብራስልስ።